The voice of a man ከኢህአዴግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን አስራ አምስት የስራ አስፈጻሚ ኮሚቴ አባላትን መርጧል። ይኸው የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ ደኢህዴን ላለፉት አምስት ቀናት ባካሄደው ጉባኤው የቀድሞውን ሊቀመንበሩና የሀገሪቱንም ጠቅላይ ሚኒስትር የነበሩትን አቶ ኃይለማርያም ደሳለኝን ጨምሮ ሀያ አራት ነባር የአመራር አባላትን ማሰናበቱን አስታውቋል። ደኢሕዴን ማዕከላዊ ጽሕፈት ቤት ኃላፊ እንዲሁም የንቅናቄውና የኢህአዴግ የሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻን እስክንደር ፍሬው በስልክ አነጋግሮ ተከታዩን አጠናቅረዋል። ባለፈው ሳምንት መጨረሻ በሐዋሳ የተጀመረው የደሂድን ጠቅላላ ጉባኤ ነው ዛሬ የተጠናቀቀው። የደሂድን ማዕከላዊ ጽሕፈት ቤት ኃላፊና በአዲሱ ምርጫም የንቅናቄውና የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ለአሜሪካ ድምፅ እንዳሉት ጉባኤው የተሳካ ነበር። ለስኬቱ ማሳያ ያሏቸውን ነጥቦችም ጠቅሰዋል። አቶ ሞገስ በሰላምና በዲሞክራሲ መንገድ መጠናቀቁን የመጀመሪያ ሲሉ አስቀምጠዋል። ሀሳቦች ፍጹም ዲሞክራሲያዊ በሆነ መንገድ መንሸራሸራቸውን እና የሕዝቦች ወቅታዊ ችግሮችን መነሳታቸውን ደግሞ በሁለተኛነት ጠቅሰዋል። በክብር የተሸኙ ነባር አመራሮችን የተመለከተውን ደግሞ ሶስተኛ ሲሉ ነው ያብራሩት። ይሄ ጉባኤ ለረዥም ጊዜ በድርጅቱ ከፍተኛ የኃላፊነት ቦታዎች ላይ አገልግሎት ሲሰጡ የነበሩ አመራሮቻችን በአመራር መተካካት እዚህ ላይ አቶ ሞገስ ላነሳው ነበር በጥያቄ ሀያ አራት ናቸው እንግዲህ በክብር የተሰናበቱት ምክንያታቸው ምንድን ነው? የሀያ አራቱ እንግዲህ የቀድሞውን የአገሪቱን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎች ከፍተኛ አመራሮች ጭምር ናቸው የተሰናበቱት እና የእያንዳንዳቸው ምክንያት የተለያየ ነው ወይስ የሁሉም መተካካት በሚለው መርህ መሰረት ነው የተሰናበቱት? ይሄ አሰራር ስርዓት አለው በኢህአዴግ ምክር ቤት የጸደቀ ከ ሁለት ሺ ሶስት ጀምሮ ነገር ግን እኛ ከክልል ተጨባጭ ሁኔታ ከደይደን አንጻር ያንን መመሪያ ዘርዘር አድርገን ለማየት ሞክረናል። በተከታታይ በስራ አስፈጻሚ ሊቀመንበር በምክትል ሊቀመንበር ደረጃ ላይ ያሉ ሁለት ተርም የምንሉ አለ ለተከታታይ አስር ዓመታት በዚህ አይነት የድርጅት አላፊነት ቦታ ላይ ያሉ ያገለገሉ ጓዶች እውቅና ሰተናቸው ቦታውን ለሌሎች አዲስ ተኪ አመራር ትግሉ በቅብብሎሽ እንዲዘልቅ ለማድረግ እንዲያስችል፣ ሁለተኛ ላለፉት አስራ አምስት ዓመታት ወይም ሶስት ተርም ነው የምንለው ለስድስት ተከታታይ ጉባኤ በማዕከላዊ ኮሚቴነት ተመርጦ የማዕከላዊ ኮሚቴ አመራርነት ቦታ ይዞ አመራር ሲሰጡ የነበሩ ጓዶችም እነዚህ ከአገልግሎት ቆይታቸው አንጻር አዲስ እየመጣው ካለው የአዲስ ትውልድ ፍላጎት ጋር ተያይዞ እነዚህ ሰዎች ያላቸው አስተዋጽኦ ትልቅ ቢሆንም ግን ለሌላው ትውልድ ደግሞ እድል መስጠት አስፈላጊ ስለሆነና ያንን ለማመቻቸትም እንዲቻል በተልእኮ በተለያየ በቅርብ ሆኖ አመራር ለመስጠት ያልቻሉ ጓዶችም ለበቅርብ ሆኖ አመራሩን መስጠት የሚችሉ ወቅታዊ ሁኔታዎችን የገመገመ አመራር መስጠት ለሚችል ኃይል ቦታውን መልቀቅ አስፈላጊ ሆኖ ስለተገኘ ይሄ በዝርዝር በድርጅታችን በውስጥ ውይይት አርገንበት መግባባት ፈጥረን ይሄንንም ለጉባኤ ወስደን ስናገር ጉባኤው ሙሉ በሙሉ ሀሳቡን ተቀብሎት አድቆ ለነሱ አመራር የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ ቅብብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። ስለዚህ ይሄ የአመራሩን በምስጋና በእውቅና በእውቅትና ስንብት ማድረግ መቻሉ ትልቅ ስኬት ነው። የጋራ መግባባትም የፈጠርንበትና ወደ አንድ ምዕራፍ ያሸጋገረን ነው። በአመራር መተካከቱ የወጡ ጓዶች በሚኖርበት ሰዓት ምን አይነት አመራር ነው ደግሞ ይሄን የፊት ቦታውን ይዞ ትግሉን ሊመራ የምችለው የሚለው ነገር አንደኛው አቅም የወጣቶች ተሳትፎ፣ የሴቶች ተሳትፎ ይሄንን በሚጋብዝ አግባብ ወደ ትግሉ መቀላቀል መቻል አለባቸው። የአመራር ቦታው መያዝ መቻል አለባቸው ካልኑ አንፃር ይሄም አንድ የዴድን ማዕከላዊ ኮሚቴ ስልሳ አምስት ነው በኛ ሁኔታ ስልሳ አምስት ማዕከላዊ ኮሚቴን ለመምረጥ ሰባ አካላት ናቸው የተጠቆሙት። ከሰባ ውስጥ ነባር በማዕከላዊ ኮሚቴ ውስጥ የነበሩ የተጠቆሙት ሀያ አንድ ናቸው። ሰላሳ ፐርሰንቱ አካባቢ ነው ነባር ማዕከላዊ ኮሚቴ የተባለ የተመረጠው፣ እጩ ሆነው የተጠቆሙት ወይስ የተመረጡት እጩ ሆነው የተጠቆሙት። ስለዚህ ሰባ ፐርሰንቶቹ አዲስ ናቸው ማለት ነው። ከእነዚህ ከተጠቆሙትም እንደዚሁ ከስልሳ አምስቱ ሀያዎቹ ነባር ማዕከላዊ ኮሚቴ ውስጥ የነበሩ አርባ አምስቱ ደግሞ አዲስ የማዕከላዊ ኮሚቴነት ውስጥ የተቀላቀሉ ናቸው። ስለዚህ የአመራር ጥንቅሩንም ስናየው የበለጠ አቅም መፍጠር የሚያስችልበት ሁኔታ፣ ሁለተኛ ያስቀመጥነውም ግብ ያሳካ ሁኔታ መኖሩን ያሳያል። አቶ ሞገስ እዚህ ላይ ለምሳሌ በሌሎቹ የኢህአዴግ አባል ፓርቲዎች ውስጥ የሬዮት ዓለም ጉዳይ፣ የአርማ ጉዳይ፣ የስያሜ ጉዳይ የመሳሰሉት ሳይቀር ውይይት ተደርጎባቸዋል። መጨረሻ ላይ የተለያየ ውጤት ነው ያመጡት። በእናንተ ፓርቲ እንደዚህ አይነት ውይይቶች ተደርገው ነበር? አሁን በደሄድን ጉባኤ እኛ ወደዚህ ጉባኤ ከመግባታችን በፊት ከስድስት ወር በፊት አጠቃላይ ወደ ጉባኤው ስንገባ ምን ጉዳዮችን ነው ልናሳካ የሚገቡ ምንድናቸው፣ ያሉት መስተካከል መፈተሻ ያለብን ምንድናቸው በድርጅት ሁኔታ በክልል ህዝቡ ውክልና በሰጠ መሰረት የክልልን መንግስት በምንመራበት የመንግስት ሁኔታ ላይ ምን ሁኔታዎች አሉ በሚል ስድስት በተመረጡ ርዕሶች ላይ ጥናት አድርገናል። ከዚህ ከነዚህ ስድስት የተመረጡ ርዕሶች ውስጥ አንዱ የፓርቲ ስርዓት ግንባታችን ነው። የፓርቲ ስርዓት ግንባታችን የምንመራው በየልማታዊ ዲሞክራሲ መስመር ነው። ይህንን መስመር በነዚህ በዚህ መስመር ውስጥ ማዕቀፍ ሆኖ የወጡ ፕሮግራሞች አሉ። በዚህ ፕሮግራም ውስጥ የደነገግናቸው ህገደንቧለ የድርጅታችን መራገደንባል እነዚህ ዝርዝር ሁኔታዎች ስለዚህ እነዚህን ስንፈትሻቸው አንዱ አሁንም ይህንን ትግል በንቅናቄ ነው መምራት መቻል ያለብን ወይንስ ሌላ የትግል መድረክ ፈጥረን ነው ይህንን ጉዳይ ልንታገል የምንችለው የምለው አንዱ ከተጠኑ ጥናቶች ውስጥም ከአባላት በተደረጉ ውይይትም የተነሳው ነጥብ አንዱ ነው። ሁለተኛው የአይዲዮሎጂ የርዕዮተ ዓለም ለውጥ የለንም። የምክንያቱ የምንታገለው ማህበራዊ መሰረት መሰረታዊ ለውጥ ባላመጣበት የርዕዮተ ዓለም ለውጥ ማምጣት ትግሉን ውጤት ዳር ከማድረስ አንጻር የሚቀረው ይሆናል ማለት ማህበራዊ መሰረቶቻችን እስካልተቀየረ ድረስ የፕሮግራም የሮይታልም ለውጥ የምናመጣ የሚቀይርበት ምክንያት የለም። ነገር ግን ደንባችን ላይ የተወሰኑ ሊስተካከሉ የሚችሉት ከአርማ ጋር ተያይዞ ከስያሜ ጋር ተያይዞ ያሉ ጉዳዮ አንዱ የውይይት ነጥብ ተደርጎ ጉባኤተኛው እየሰጣቸው አስተያየቶች አሉ። እስከታች ድረስ ደግሞ ባደረግ ነው የአባላት ውይይትም አባላትን በእነዚህ ዙሪያዎች ላይ በጥናቱ የተገኙ ግኝቶች ላይ የሰጣቸው አስተያየቶች አሉ። እነዚህን አስተያየቶች እና ጉባኤው ደግሞ በአቅጣጫ ያመላከታቸውን ነጥቦች ይዘን አሁን አዲስ የተመረጠው የደይደን ማዕከላዊ ኮሚቴ እነዚህ ነጥቦች ለቅሞ ወስዶ ዝርዝር ስራዎችን በመስራት ህገ ደንቡ ጋር ሊሻሻሉ የሚገቡ ሌሎች ስያሜዎች ጋር ምን አይነት የትኛው የስያሜ ነው የክልሉ ዝዝ በበለጠ አታግሎ የተሻለለት ደረጃ ሊያደስ የሚችሉ የሙሉ ነገር እነዚህን ቀጣይ የተቋቋመ ማዕከላዊ ኮሚቴ እንደ አሳይንመንት ወስዶ የሚሰራው ጉዳይ ነው እና በእኛም ጉባኤ እነዚህ ነጥቦች እየታለፉ አይደለም የሚለውን ለማንሳት የደሂድን ጉባኤ ዛሬ በመጨረሻ ቀን ውሎው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑትን ዘጠኝ ሰዎች ጨምሮ በድምሩ አስራ አምስት የስራ አስፈጻሚ ኮሚቴ አባላትን መርጧል። ከዚህ ቀደም ሲልም ስልሳ አምስት የማዕከላዊ ኮሚቴ አባላትን መርጧል። አራቱ አባል ድርጅቶቹ በጅማ በባህር ዳር በመቀሌና በሐዋሳ ያደረጓቸው ጉባኤዎች መጠናቀቃቸውን ተከትሎ ዋነኛው የኢህአዴግ ጉባኤ ነገ በሐዋሳ ከተማ እንደሚጀመር ይጠበቃል። የኢህአዴግ ከፍተኛው የስልጣን አካል የሆነው ይህ ጉባኤ በኢትዮጵያ የለውጥ እርምጃዎች መወሰድ ከጀመሩና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሲካሄድ የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።